Y America Times tabeno. Y tipi parlama zare adis y bihera ve mircha board savsabi seyime. Demalma salamlar <laughs> arkadaşlar demokrasiden maspend bitercem başta ettim dema uyardır maşenle bir mesaj ተቋማቱ ከኛ ነፃ እና ገለልተኛ ሆነው በሕዝብ ተአማኔ ሆኖ እንዲደራጁ የጀመራችሁትን ጥረት ይህን ተቋም በመደገፍ በመቆጣጠር እንደምታስቀጥሉ ያለኝት እያረጋግጥ እጩ ጠቅላይ ሚኒስትር አብይ አህመድ ናቸው። መጪቱን የብሔራዊ ምርጫ ቦርድ ሊቀመንበር እጯቸውን ለፓርላማ ሲያቀርቡ የሰማችሁት። አዲሲቱ የብሔራዊ ምርጫ ቦርድ ሊቀመንበር ብርቱካን መደቅሳ በፍትህ ሚኒስትሯ መዓዛ አሸናፊ እየተመሩ የቃለ መሃላ ላይ ፈጸሙትን ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ዛሬ ቀኑ በዚህ በዩናይት ስቴትስ የምስጋና ቀን ነው። መላው ዩናይት ስቴትስ ተከብሮ ይውላል። ዕለቱን አስመልክቶ የተሰናዱ ልዩ ልዩ ቅንብሮች ቆየት ብለን እናቀርባለን። በኢትዮጵያ አቆጣጠር ታዲያ ዛሬ ሐሙስ ህዳር 13 2011 ዓ ም ጤና ስትለን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን የምሽቱ አስተናጋጆች አሉላ ከበደና አዳኝ ፍሳየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሀንዲሷ ጋር እስከ አራት ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜናዎች እናቀርባለን። አሁን በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ያሉት ሶስት የአፍሪካ ሀገሮች በያዝነው ሳምንት ያቀረቡት የውሳኔ ሀሳብ በአፍሪካ ዙሪያ የሰላም ጥበቃ ተግባር ኃላፊነት የአፍሪካ ህብረት እንዲሆን ሳይሆን አይቀርም። የውሳኔውን ሀሳብ ያቀረቡት ኢትዮጵያ፣ ኢኳቶሪያል ጊኒ እና ኮትዲቯር ሲሆኑ እንደ ሁኔታው እየታየ የተባበሩት መንግስታት ድርጅት በአፍሪካ ህብረት ለሚመሩ የሰላም ጥበቃ ተልእኮዎች ገንዘብ እንዲያቀርብ ይጠበቃል ይጠይቃል። በአሁኑ ወቅት በአፍሪቃ ያሉትን የሰላም ጥበቃ ኃይሎችን የሚያንቀሳቅሰው የተባበሩት መንግስታት ድርጅት ሲሆን ባጀቱ የአፍሪቃ ህብረትን ያራቁታል ተብሏል። ይህ በተለይ ጎልቶ የሚታየው የአፍሪቃ ህብረት ተልእኮ ሶማሊያ ውስጥ አልሸባብን በሚታገልበት የምስራቅ አፍሪካ ክፍል ነው። የውሳኔው ሀሳብ ከጸደቀ ቢያንስ ለወደፊቱ የሚኖሩት የሰላም ጥበቃ ተልእኮዎች ጽህፈት ቤቱ አዲስ አበባ በሆነው የአፍሪቃ ህብረት ስር ይተዳደራሉ ማለት ነው። በዩናይት ስቴትስ የውጭ ጉዳይ ሚኒስትር የአፍሪቃ ክፍል ረዳት ሚኒስትር ቲቦርናዥ ከመጪው ማክሰኞ አንስቶ እንደ አውሮፓውያን የዘመን አቆጣጠር ታህሳስ ስምንት ቀን ባለው ጊዜ ውስጥ ኢትዮጵያን፣ ጅቡቲን፣ ኤርትራንና ኬንያን እንደሚጎበኙ የውጭ ጉዳይ ሚኒስትር መግለጫ ገለጠ። በጉብኝታቸውም ወቅት የሚያተክሩት በዩናይት ስቴትስና በአፍሪቃ መካከል የንግድ ግንኙነት እንዲጠናከር የአፍሪካ ወጣቶችን መሰረት መገንዘብ በአጋርነት በኩል ሰላምና ጸጥታ እንዲዳብር እንዲሁም የዩናይትድ ስቴትስ ለአፍሪካ ህዝብና አገሮች ባላቅ ቁርጠኝነት ላይ በማስመር መሆኑን ናዚያ አስረድተዋል። ረዳት ሚኒስትሩ በአፍሪካ ጉብኝታቸው ወቅት ከመንግስት ባለስልጣናት፣ ከንግድ መሪዎችና ከወጣት አፍሪካውያን መሪዎች ጋር መርሃ ግብር ተሳታፊዎች ጋር እንደሚነጋገሩ የውጭ ጉዳይ ሚኒስቴር ድረገጽ ላይ የወጣው መግለጫ አትቷል። ከረጅም ዓመታት በኋላ ለመጀመሪያ ጊዜ ኢትዮጵያ የተሳተፈችበት የአህጉር አቀፍ የብስክሌት ውድድር ሁለተኛ ቀኑን ይዟል። የአስመራው ዘጋቢያችን ብርሃነ በርሀ ተከታትሎ ዘገባ ልኮልናል። ትላንት በቡድን የጊዜ ውድድር የተጀመረው የሁለት ሺ አስራ ስምንት የአፍሪካ የብስክሌት ዋንጫ ዛሬ በግል የጊዜ ውድድር የቀጠለ ሲሆን ኤርትራውያን ተወዳዳሪዎች የትላንቱን ድል በመድገም በወርቅ አብረቅርቀዋል። በሴቶች አስራ ስምንት ኪሎ ሜትር የጊዜ ውድድር ኤርትራዊቷ አዲያም ተስፋ ዓለም በሀያ ስድስት ደቂቃ አስራ ስድስት ሴኮንድ ውድድሯን በመጨረስ ከሀያ ሶስት ዓመት በታች እና በአጠቃላይ ውድድር ቀዳሚውን ስፍራ በመያዝ የሁለት ወርቅ ሜዳሊያ ተሸላሚ ሆናለች። የኢትዮጵያ ብስክሌት ብሔራዊ ቡድን አሰልጣኝ ንጉሰ ገብረ ዮሐንስ ውድድሩ በኤርትራ በመካሄዱ የሁለቱ ሕዝቦችን ግንኙነት የሚያጠናክር ነው ብለዋል። ግን ሁለቱ መንግስታት ባደረጉት ንግግር ወደዚህ ልንመጣ ችለናል። ውድድሩ እዚህ በመካሄዱ እንደ ትልቅ ጥቅም ነው የምናየው። በሚገኘው ውጤት ብቻ ሳይሆን በሁለቱ ሕዝቦች መካከል ያለውን ግንኙነት የሚያስተሳስር መሆኑ ነው ዋናው ነገር። የሴቶች ቡድናችን የተሻለ ብቃት ያሳዩበት ውድድር ነው። የሁለት ብር ሜዳሊያ ተሸላሚ የሆነችው ኢትዮጵያዊት ምህረት አስገደ በበኩሏ በእንዲህ አይነት ውድድር ላይ መሸለሟ እንዳስደሰታት ተናግራለች። ማለት ደስ ሀሌ የመጀመርታ ጊዜ ያው እዚህ ከምዚህ አይነት ፖዲየም በመውጣት ለመጀመሪያ ጊዜ በእንደዚህ አይነት ውድድር ፖዲየም ላይ በመውጣቴ ደስ ነው ያለኝ። በቀጣይ ደግሞ ከዚህ በላይ ውጤት ለማምጣት እጥራለሁ። ትላንት በመኪና በመምጣታችን መለማመድ አልቻልንም። ባገኘነው ውጤት ግን ደስተኞች ነን በዚህ ውድድር ላይ ስምንት ኢትዮጵያውያን ተወዳዳሪዎች ኢትዮጵያን ወክለው በመወዳደር ላይ ይገኛሉ። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዛሬውን የታንክስ ጊቪንግ ወይም የምስቃና ቀን በዓል በአገሪቱ የፍርድ ስርዓት ነፃ አመለካከት ላይ የከፈቱትን ክርክር በማደስ ጀምረውታል። በውጭ አገሮች ካሉት አሜሪካውያን ወታደሮች ጋር ባሉት የስልክ ኮንፈረንስ፣ ካሊፎርኒያ ያለ የፌዴራል ይግባኝ ፍርድ ቤት ትልቅ እሾ ሆኖብናል ነው ያሉት። ፕሬዚዳንቱ ከዩናይት ስቴትስ ጠቅላይ ፍርድ ቤት ዳኛ ጃን ሮበርት ጋር የፌዴራል ዳኛ ነፃነትን አስመልክቶ ቃላት ተለዋውጠዋል። ትራምፕ አስተዳደራቸውን የሚቃወም ብይን የሰጡትን ዳኛ በመንቅፋቸው ሮበርትስ ትራምፕን ገጽጸዋል። የፕሬዚዳንት ትራምፕ አባባል የፍርድ ቤቱን ሚና ያለመገንዘብ ያንጸባርቃል ነው ያሉት ሮበርትስ እኛ ያሉን የኦባማ የትራምፕ የቡሽ ወይም የክሊንተን ዳኞች ሳይሆኑ ፍርድ ቤት የቀረቡትን ጉዳዮች ሁሉ በኩል አይን የሚያዩና በሚችሉት ሁሉ በሙያ ተግባር ላይ የሚያተኩሩ ግሩም ዳኞች ናቸው የሚል ምላሽ ነው ሮበርት ሲሰጡት፣ ትራምፕ ደግሞ በባራክ ኦባማ አስተዳደር ወቅት በተሰየሙት ዳኞች ነጻ አመለካከት ላይ ያላቸውን ጥርጣሬ ገልጠዋል። በየመን ተፋላሚ ሀይሎች መካከል ይካሄዳል የተባለው የሰላም ድርድር በመጭወር ስዊድን ውስጥ ሳይጠራ እንደማይቀር የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማትስ አስታወቁ። አማጽያኑ ሑቲ ታጣቂዎች ወደ ድርድሩ እንዲቀርቡ ለማሳመን የተባበሩት መንግስታት ድርጅት የየመን ልዩ ልኡክ ማርቲን ግሪፊትስ ስላደረጉት ጥረትም ማትስ አድንቋታቸውን ገልጸዋል። ዩናይትድ ስቴትስ እውቅና ያለው የዩናይትድ ስቴትስ እውቅና ያለው የየመን መንግስት ወደ መንበሩ እንዲመለስ እየተዋጋ ያለውን በሳውዲ አረቢያ የሚመራ ጥምረት የምትደግፍ ሲሆን ሁቴዎች ደግሞ ስልጠናና የገንዘብ እርዳታ ከኢራን እንደሚያገኙ ይነገራል። ተዋጊ ወገኖቹ የመን ውስጥ እያንዣበበ ያለውን ሰብአዊ ቀውስ ለማስቆም ወደሚያስችል ሰላም እንዲገቡ ለማድረግ ዓለም አቀፍ ማህበረሰብ ግፊት እያደረገ ነው። የዝላቲካ ሆክ ዘገባ አለ። ሰለሞን አባተ ያቀርበዋል። የየመኑ ጦርነት አሁንም እንደቀጠለ ነው። ይሁን እንጂ ባላንጦቹ ወገኖች ተገናኝተው ለመነጋገር ተስማምተዋል። ባለፉት ቀናት ውስጥ የውጊያው የግንባር አሰላለፍና ይዞታ ግን አለመለወጡን የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ትናንት በሰጡት መግለጫ አስታውቀዋል። ሳዑዲ አረቢያ መራሹ የጥምረት ኃይል ምግብና ሌላም ሰብአዊ እርዳታ ወደ የመን በሚገባበት ሆደይዳ ወደብ ዙሪያ ባሉ የተቀናቃኞቹ ይዞታዎች ላይ ሲያደርሱ የቆዩትን የአየር ድብደባ ማቋረጣቸውን ማቲስ አመልክተዋል። ሁለቱን ወገኖች በግንባር ለማገናኘት ባለፈው መስከረም ተደርጎ የነበረው ሙከራ ከሽፏል። የአሁኑ ግን ለመንግሥታቱ ድርጅት ልዩ ልዑክ ማርቲን ግሪፊትስ ብርቱ ጥረት ምስጋና ይግባውና በማቴስ አባባል የያዘ ይመስላል። ይህ በአብዛኛው የእርሳቸው አመራር ውጤት ነው። ከዚህ አስተዳደር ጋርም በጣም የቀረበ ግንኙነት አላቸው። አብረን እየሰራንን ብለዋል። የአሜሪካው የመከላከያ ሚኒስትር ከመንግስታቱ ድርጅት የየመን ልዩ ልዑክ ጋር በየሳምንቱ ቢያንስ አንድ ጊዜ በስልክም ይሁን በአካል እየተገናኙ እንደሚነጋገሩ አንዳንዴም በሳምንት ከአንድ ጊዜ በላይ እንደሚገናኙ አመልክተዋል። ሚስተር ግሪፊትስ ትናንት ወደ የመን ዋና ከተማ ሰንዓ ጎራ ብለው ለመውሊድ ክብረ በዓል ከተሰባሰቡት የሁጢዎቹ መሪ አብዱልማሊክ አልሁጢ እና ሌሎችም ባለሥልጣናት ጋር ተነጋግረዋል። ለሶስት ዓመታት በዘለቀው የየመን ጦርነት ከሺህ በላይ ቁጥር ያለው ሰው ተገድሏል። ከሶስት ሚሊየን በላይ መፈናቀሉና መሰደዱ ይነገራል። የአሁኑን የበረታ ሰብአዊ ቀውስና ቸነፈር ለማስቀረት ሳዑዲ አረቢያና የተባበሩት አረብ ኤምሬቶች 10 ሚሊየን የመናውያንን ለአንድ ወር መመገብ የሚያስችል ምግብ ለማድረስ ዝግጁ መሆናቸውን ሚስተር ጂም ማቲስ አመልክተዋል። ብሪታንያ ከአውሮፓ ህብረት ኮሚሽን ጋር ትላንት ለሊት ባደረገችው ንግግር ከአውሮፓ ህብረት አባልነት በተሳካና በስነ ስርዓት ለመውጣት በሚያስችል መንገድ ስምምነት ላይ መድረሷን ገልጣለች። የተስማሙት በፖለቲካዊ እወጃ ረቂቅ ላይ መሆኑም ተገልጠዋል። ጠቅላይ ሚኒስትር ቴሬዛ ሜይ ለጋዜጠኞች በሰጡት መግለጫ ስለ ጉዳዩ ለካቢኔያቸው እንዳሳወቁና ለታችኛው አገሪቱ ምክር ቤትም ዛሬ በዝርዝር እንደሚያስረዱ ተናግረዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዳነች ፍሳሀየንን። በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ እናሰማለን። ቆየት ብለው የሚቀርቡት ዝግጅቶች አድማጮች በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ ያተኮረ ሰፋ ያለ ውይይትና የዛሬውን የዩናይትድ ስቴትስ የምስጋና ቀን የተመለከቱ ቅንብሮች ናቸው። ሁለቱም በሁለተኛው አጋማሽ ነው የሚቀርቡት። አሁን በቀጥታ ወደ ዕለቱ አብይ ርዕስ የኢትዮጵያ ፓርላማ ዛሬ ባካሄደው መደበኛ ስብሰባው ወይዘሪት ብርቱካን ሚደቅሳን የብሔራዊ ምርጫ ቦርድ ሰብሳቢ አድርጎ ሾሟቸዋል። ተሿሚዋን በእጩነት ያቀረቧቸው ጠቅላይ ሚኒስትር አብይ አህመድ የሚቀጥለው ሀገር አቀፍ ምርጫ ኢትዮጵያ ለእውነተኛ ዲሞክራሲያዊ ስርዓት መሰረት የሚጣልበት ክንውን እንደሚሆን ተናገሩ። መላው የኢትዮጵያ ሕዝብ ለዚህ ዲሞክራሲያዊ ምርጫ በአንድ ልብ እንዲነሳም ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩን ልኮልናል። የኢትዮጵያው ፓርላማ ዛሬ ረፋዱ ላይ ለጉባኤ እንደተቀመጠ ከቀረቡለት አጀንዳዎች አንዱ ምናልባትም ዋነኛው የኢትዮጵያ ብሔራዊ ምርጫ ቦርድን ሰብሳቢ እጩ መሾም ነበር። እጩዋን ወይዘሪት ብርቱካን ሚደቅሳን ለምክር ቤቱ ይሁንታ ያቀረቡት ጠቅላይ ሚኒስትር አብይ አህመድ እጩዋ ከተወለዱበት ስፍራ ዛሬ እስከሚገኙበት በትምህርትና በስራ ያሳለፉትን ዘርዝረዋል ባለፉባቸው የትምህርትና የሥራ አደባባዮችም ያስመዘገቧቸውን ድሎች ካጋጠሟቸው ፈተናዎችና ጽናታቸውን ጭምር ባሳየ ንግግር አቅርበዋቸዋል። እሳቸውን እንድንመርጥ ያደረገን ዋናው ምክንያት ግለሰቦች ሳይሆኑ ተቋም እንዲገነባ ተቋም በህግ አግባብ እንዲሰራ ተቋሙን የሚኖሩ ሰዎች ደግሞ የህግ ህል የገባቸውና በህግ ለመገዛት የሚያውቁ በዚያም በተግባር የተፈፈኑ መሆናቸው ከዚያ በተረፈ ግን ገዢው ፓርቲ የግድ የሚያጣቸው ሞች ብሎ የሚያስባቸው ብቻ ሳይሆን በኢትዮጵያ ሕዝብ ዘንድ የሚታመኑ የኢትዮጵያ ሕዝብ ይህ ተቋም ለመፍጠር ብቃት አላቸው የሚላቸው ከሆኑ እኛ በህግ አግባብ እና በሀሳብ ልዕልና ብቻ ለመዋደር ካለ ፍላጎት በእጩነት እንዲቀርቡ ያደረግን ሲሆን የእሳቸው እጩነት በብዙ መልኩ እስካሁን ከነበረው አቀራረብ የተለየ ያማከርናቸው የተፎካካሪ ፓርቲዎች ፖለቲካ አዋቂዎች እና ሲኒየር ዜጎች በሙሉ በሙሉ ድምፅ እየደገፏቸው በርካቶች የኢትዮጵያ መንግስት ዴሞክራሲን በሆኑ ለማረጋገጥ የመጨረሻ ቁርጠኝነት ደረጃ መድረሱን የሚያሳይበት ብለው ቃል የሰጡበት በመሆኑ የተከበረው ምክር ቤት ለኢትዮጵያ ህዝብ የምናቀርበው የላቀ ሀሳብ ለማልማት ሰላም ለማረጋገጥ ዲሞክራሲን ለማስፈን በተጨባጭ ሰርተን በመወዳደር ማሸነፍ የሚያስችል ብቃት ስላለን ተቋማቱ ከኛ ነፃና ገለልተኛ ሆነው በሕዝብ ተአማኒ ሆነው እንዲደራጁ የጀመራችሁትን ጥረት ይህን ተቋም በመደገፍ በመቆጣጠር እንደምታስቀጥሉ ያለኝነት እያረጋግጥ እጩ የቦርድ ሰብሳቢዋን የተከበረው ምክር ቤት እንዲቀበልን እንዳይዘቅልኝ በትህትና ጠይቃለሁ። አመሰግናለሁ። ምክር ቤቱም በአራት የተቃውሞ በሦስት ድምፅ ተአቅቦና በአብላጫ ድምፅ መርጧቸው ቃለ መሃላቸውን በምክር ቤቱ አባላት ፊት በአዲሷ የጠቅላይ ፍርድ ቤት ፕሬዚዳንት በወይዘሮ መዓዛ አሸናፊ አማካኝነት ፈጽመዋል። በቅንነት በታታሪነት፣ በታታሪነት እንዲሁም እንዲሁም ሕግና ሥርዓትን ሕግና ሥርዓትን መሰረት በማድረግ መሰረት በማድረግ ስራዬን ለመፈጸም ስራዬን ለመፈጸም እገባለሁ። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ካመለከቷቸው ጉዳዮች አንዱ ኢትዮጵያ ከረዥም ታሪኩ አኳያ የሚመጥኗት ዴሞክራሲያዊ ተቋማትም ሆነ ባህል እንዳልገነባች ገልጸዋል። በዚህም ምክንያት እስከ ዛሬም ድረስ መንግሥትና ሕዝብን የሚያስተሳስር በሕዝብ ነጻ ፈቃድ የተወሰነ ውል እንዳልታሰረ ጠቁመዋል። እንዲህ ያለ ውል በነጻ ፈቃድና ተሳትፎ ሊመሰረት የሚችለው ደግሞ በዴሞክራሲያዊ ምርጫ መከናወኑ በባለድርሻ አካላት ሲታመን መሆኑንም ጠቅላይ ሚኒስትሩ አስምረውበታል። በኢትዮጵያ ባለፉት ዓመታት ለዴሞክራሲያዊ ምርጫ አንዱን እንቅፋት በሁሉም ባለድርሻ አካላት የሚታመን የምርጫ ተቋም አለመኖሩ እንደነበረም አስታውሰዋል። የሚቀጥለው ምርጫ ግን ይህን ልማድ መሻሩ አንዱ መመዘኛ እንደሚሆንም አመላክተዋል። የሚቀጥለው ምርጫ በማንኛውም መመዘኛ የተጀመሩ ለውጦቹን ለውጦችን የሚያስቀጥል ዲሞክራሲም በኢትዮጵያ እንዲያጥም የሚያደርግ ስንመረጥ ብቻ የምናገለግል ሳንመረጥ ስንቀር በሰላማዊ መንገድ በተመረጠው አካል የመልካም ምኞት አቅርበን የምንተውበትን ባህል ማዳበር ይፈልጋል። በዚህ ሁኔታ ለእኛ ለገዢ ፓርቲ፣ ለሚፎካከሩን ፓርቲዎች እንዲሁም ለመላው የኢትዮጵያ ህዝብ ከኢትዮጵያን ባሻገር ጉዳይ መለከታቸው ባለድርሻ አካላት በሙሉ የሚቀጥለው ምርጫ ዋነኛው ግብ ዴሞክራሲያዊ መሆኑ ዴሞክራሲያዊ መሆኑ ሁላችንም በእኩል አሸናፊ ያደርገናል። ጠቅላይ ሚኒስትር አብይ አህመድ የሚቀጥለው ምርጫ መሆን ያለበትን ብቻ ሳይሆን መምሰል ያለበትንም አመልክተዋል። መጪው ሥራ እጅግ ፈታኝ ቢሆንም በእጩነት ያቀረቧቸው ሴት ጥንካሬና የሕዝቡ በአንድ ልብ ለእውነተኛ ዴሞክራሲያዊ ሥርዓት መስረታ መነሳት ፍሬ እንደሚያስገኝ ያላቸውን እምነት ገልጸዋል። ይሄ በአንድ ጀንበር የማይከናወን ጊዜ የሚፈልግ ሥራ የሚፈልግ መልክ የሚፈልግ ጉዳይ ቢሆንም መላው የኢትዮጵያ ህዝብ፣ የገዥው ፓርቲ አባላት ተፎካካሪ ፓርቲዎች በአንድ ልብ ልንወስን የሚገባው ነገር ቀጣዩ ምርጫ ምንም አይነት ማጭበርበርም፣ የማጭበርበር ዝንባሌ የማይታይበት ዴሞክራሲያዊ ምርጫ ሆኖ ሁላችንም በኩራት ደረታችን ነፍተን የምንኖርባት ዴሞክራቲክ ኢትዮጵያን ለመፍጠር መሰረት የምንጥልበት እንዲሆን በጋራ መቆም እንዳለብን በማመን ለዚህ ምክር ቤት በእጩነት እንዲቀርቡ ዛሬ ሀሳብ የማቀርባቸው እጩ የቦርድ ሰብሳቢ ሁላችንም ማንነታቸውን የህግ እውቀታቸውን ብቻ ሳይሆን ለመንግስትም ቢሆን በሳተ መንገድ እጅ የማይሰጡ ለሕግ፣ ለስርዓት ጽኑ እምነት ያላቸው እምነት ብቻ ሳይሆን ለዚያ ዋጋ ለመክፈልም ዝግጁ መሆናቸውን በተግባር ለኢትዮጵያ ሕዝብ ያስመሰከሩ እኛም እስካሁን የነበረብንን ክስ ከእናንተ ሰፈር ነው እንታወት የሚለውን ክስ የሚቀይርና መላው ኢትዮጵያ የሚያምርበት ተቋም ለመገንባት መንገድ ፈር ሚቀድም ብለን እናስባለን። የተወካዮች ምክር ቤት አባላት በእጩነት ለቀረቡት ለወይዘሪት ብርቱካን ሚደቅሳ ድምፃቸውን ከመስጠታቸው በፊት ከጠቅላይ ሚኒስትሩ በተሰጠው የማስተዋወቂያ ንግግር ላይ ተጨማሪ ማብራሪያ ጠይቀዋል። እጩዋ ከዚህ በፊት የተቃዋሚ ፓርቲ አባልና መሪ እንደነበሩ በአሁኑ ጊዜ በትክክል ወገና አለመሆናቸው መረጋገጡን ጠይቀዋል። በውጭ አገር ሲኖሩና ሲሰሩ ከመቆየታቸውም አኳያ ይመስላል ዜግነታቸው ኢትዮጵያዊ መሆኑ በትክክል ይታወቃል የሚሉ ጥያቄዎች ተነስተው ነበረ። ጠቅላይ ሚኒስትር አብይ አህመድ ሁሉም ተጣርቶና ተጠናቆ እንደታችሁ አረጋግጠዋል። ወይዘሪት ብርቱካን ኢትዮጵያዊት ናቸው። ወይዘሪት ብርቱካን የራሳቸው እምነትና አመለካከት ቢኖራቸውም በሙያቸው ገለልተኛ በመሆን ህግን ብቻ ተከትለው እንደሚሰሩ እምነት እንዳላቸው ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከተያያዥ ርዕስ ጋር ያቆየናል። ተቋማዊ ሐቀኛና ዲሞክራሲያዊ ምርጫ ለማካሄድ መነሳቱን የጠቅላይ ሚኒስትር አብይ አህመድ መንግስት አስታውቋል። በቀደመው በዕለቱ አብይ ርዕስ የቀረበው የወይዘሮ ብርቱካን ሽመትም ጥናት እየተካሄደበት ካለው የምርጫ ቦርድ የህግ ማሻሻያ ሂደት ትይዩ የተወሰደ ፖለቲካዊ እርምጃ መሆኑንም ገልጧል። ከጠቅላይ ሚኒስትር ጽህፈት ቤት የተላከለትን መግለጫና በ ጠቅላይ አቃቤ ህግ የተዘጋጀውን የምርጫ ቦርድ ህግ ማሻሻያ ውይይት የተከታተለው እስክንድር ፍሬው ተከታዩን አድርሶናል። የጠቅላይ ሚኒስትር አብይ አህመድ የዛሬ እርምጃ አንድን የስራ ኃላፊ በሌላ ከመተካት የዘለለ ትርጉም ያለው ነው። ጽፈት ቤታቸው ያወጣው መግለጫም ይህንኑ አንጸባርቋል። ጠቅላይ ሚኒስትሩ ብርቱካን ሚደቅሳን የብሔራዊ ምርጫ ቦርድ ሰብሳቢ አድርገው ሲያቀርቡ መልእክቱ ግልጽ ነው ይላል የጠቅላይ ሚኒስትር ጽፈት ቤት ለአሜሪካ ድምጽ የላከው መግለጫ። የዛሬው ሹመት መንግስት ለቀጣዩ ምርጫ ነፃና ፍትሐዊ መሆን ከማንም በላይ በቁርጠኝነት እንደሚሰራ ማሳያ ነው ብለዋል። ይኸው መግለጫ ምርጫ ቦርድ ነፃና ትክክለኛ ምርጫ በገለልተኝነት እንዲያካሄድና ከማንኛውም ተጽዕኖ ነፃ እንዲሆን በሚያስችል መልኩ እንዲደራጅ የተወሰደ እርምጃ ነው በማለትም አክለዋል። ብሔራዊ ምርጫ ቦርድን ነፃና ገለልተኛ አድርጎ የማደራጀቱ ጥረት ግን የቀድሞዋን የተቃዋሚ መሪና ታዋቂ የህግ ባለሙያ በሰብሳቢነት በመሾም ብቻ አላበቃም። ፓርላማው ይህንኑ ሹመት እያጸደቀ በነበረበት ሰዓት በቅርብ ርቀት ላይ በሚገኝ ሆቴል የተከፈተ ስብሰባ ደግሞ ቦርዱን ይበልጥ ገለልተኛ ማድረግ በሚቻልበት መንገድ ላይ እየተወያየ ነበር። በመክፈቻው ላይ ተናግረዋል። የኢፌዴሪ መራ መንግስት በተደጋጋሚ እንደገለጹት መንግስት ታአማኒ ሀቀኛና ዲሞክራሲያዊ ምርጫ ለማድረግ በቁርጠኝነት ተነስቷል። ይህን ቁርጠኝነት በተግባር ለማሳየትም የተለያዩ እንቅስቃሴዎች እየተደረጉ ነው ከነዚህ እንቅስቃሴዎች አንዱ በህግና ፍትህ አማካሪ ጉባኤ ጥላ የተቋቋመው የዲሞክራሲ ተቋማት የስራ ቡድን እያደረጋቸው ያሉ ጥናቶች ናቸው። እነዚህ ጥናቶች ተጠናቀው በጥናቶቹ መሠረት ተገቢው የህግ ማሻሻያ ሲካሄድ የምንፈልገውን አይነት ተአማኔ ሀቀኛና ዲሞክራሲያዊ ምርጫ ለማካሄድ ትልቅ አስተዋጽኦ ያደርጋሉ። እናም እየተካሄዱ ያሉ ጥናቶችን መነሻ ያደረጉ የህግ ማሻሻያዎች እንደሚደረጉ ምክትል ጠቅላይ አቃቤ ህጉ ጠቁመዋል። ይህም ሆኖ መንግስት እነዚህ የህግ ማሻሻያዎች እስኪጠናቀቁ በሚል እጁን አጣጥፎ አለመቀመጡን አስታውሰዋል። በዚህም መሰረት መንግስት የብሔራዊ ምርጫ ቦርድን ተአማኒነትና ብቃት ለመጨመር የሚያግዙ እርምጃዎች እየወሰደ መሆኑን ምሳሌዎችን በመጥቀስ ጠቁመዋል። መንግስት እርምጃዎቹን ለመውሰድ የህግ ማሻሻያዎቹ እስኪጠናቀቁ የማይጠብቀው ምርጫው እየተቃረበ በመምጣቱ ምክንያት እንደሆነም ዶክተር ጌደውን አብራርተዋል። እነዚህን የፖለቲካና የአስተዳደር እርምጃዎች የህግ ማሻሻያው ተጠናቆና በስራ ላይ ከዋለ በኋላ ተግባራዊ ቢደረጉ ኖሮ መልካም ነበር። ሆኖም ቀጣዩ ምርጫ የቀረው ጊዜ በወራት የሚቆጠር መሆኑን ከግምት በማስገባት ከህግ ማሻሻያ ሂደቱ ትይዩ የፖለቲካና የአስተዳደር ማሻሻያ እርምጃዎችን መውሰድ የግድ አስፈላጊ ሆኖ፣ ከነዚህ እርምጃዎች አንዱና ዋነኛው የሆነው የብሔራዊ ምርጫ ቦርድ አመራር ለውጥ። ይህ ለውጥ መንግሥት ሀቀኛ ታማኒና ዲሞክራሲያዊ ምርጫ ለማድረግ በእርግጥ ቁርጠኝነት እንዳለው ማሳያ ነው። ቃል ለተገባው የምርጫ ሂደቱ ማሻሻያም እንደ ቀብድ ሊቆጠር ይችላል። ለዲሞክራሲ ከባድ ዋጋ የከፈሉ ብርታትና ጽናታቸው እንዲሁም ሙያዊ ብቃታቸው ከፍ ያለ ብዙዎቻችን የምናከብራቸውና በሀቅ ላይ እንደማይደራደሩ የምንተማመንባቸውን ሰው የምርጫ ቦርድ መሪ ማድረግ የምንፈልገውን አይነት የዲሞክራሲ ስርዓትና ተቋማት ለመገንባት ወሳኝ እርምጃ ነው። አስተዳደራዊና ፖለቲካዊ እርምጃዎች ይበልጥ ስር እንዲሰዱ በህግ መደንገጋቸው አስፈላጊ መሆኑን ያስታወሱት ምክትል ጠቅላይ አቃቤ ህጉ የዛሬው መድረክ የተዘጋጀው በዚህ መነሻነት መሆኑን ገልጸዋል። ውይይቱን ያዘጋጀው ደግሞ በጠቅላይ አቃቤ ህግ የተቋቋመውና የተለያዩ ምሁራንን ያቀፈው የህግና ፍትህ ጉዳዮች አማካሪ ጉባኤ ጽህፈት ቤት ነው። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ተባባሪ ፕሮፌሰር የሆኑት ዘካሪያስ ቀና ከአማካሪ ጉባኤው አባላት አንዱ ናቸው። ህገ መንግስቱን ማሻሻል ጊዜ ስለሚጠይቅ ከዚያ በመለስ ያሉ የምርጫ ቦርድ ማሻሻያ ጉዳዮችን ለማጠናቀቅ እየተሞከረ መሆኑን አብራርተዋል። ምን አይነት አደረጃጀት ይኑረን ነው ዋናው ነገር። ትልቅ ኮምፕሌይንት ያለው በቦርዱ ገለልተኝነት ላይ ብዙ ስሞታዎች አሉ፣ ብዙ ቅሬታዎች አሉ። በቦርዱ ላይ ያለው ቅሬታ ደግሞ ምርጫ አስተዳደሩ ላይ ስለዚህ እንዴት ይደራጅ፣ እንዴት ይዋቀር ነው አሁንም የቀረበው ጽሁፍ ስለዚሁ ነው። የተለያዩ ምርጫዎችን አንስቶ እንዴት እናዋቅረው፣ እንዴት ምንን ከምን አገናኝተን እናዋቅረው፣ ተአማኒ እንዲሆን፣ ገለልተኛ እንዲሆን፣ ነጻ እንዲሆን እንዴት እናድርግ የሚለው ላይ ነው። እሱ ላይ ይሄ ጉባኤ ተወያይቶ ሀሳብ እንዲሰጥ ነው። ስለዚህ አንዷ ያነጠላችሁን የተነጋገራችሁ ያላችሁት ዋነኛ ስሞታ ይቀርብበታል። ያላችሁትን ያለነውን ነው እንጂ ሌሎች ብዙ ብዙ ገጽታዎች አሉት። ይሄኛው ቀድሞ እንዲጠናቀቅ ነው። በተለይ የቦርዱ ገለልተኝነት ጉዳይ ቶሎ እንዲፈታ ነው የተፈለገው። ዋናው እሱ እንዲፈታ ነው የተፈለገው። ለሱ ነው የተፈለገው ዛሬ የምክክር ጉባኤ። ስለዚህ ሌሎቹ ጉዳዮች በሂደት ይታያሉ። ቀድሞ ግን ይሄ ለሕዝብ ተወካዮች ምክር ቤት ቀድሞ የሚጸድቅበት ሁኔታ ምናምን ነው ያለው። አይ ይቀጥላል ግን ይሄንን አብስሎ ምናልባትም ለሕዝብ ተወካዮች ምክር ቤትም ቶሎ ፈጥኖ እንዲደርስም ቢፈለግም ይሄ ጥሩ ነው። ሌሎች ጉዳዮች ግን ተጠናቀው ኮምፕሊት የሆነ የምርጫ ሕግ ጥሩ የ የሚሰራ ፋንክሽናል የሆነ የምርጫ ስርዓት እንዲመሰረት ነው ሄዶ ሄዶ እንደዛ ነው። ይህንን እስቲ ጠቅለል አድርገውና የሚቀጥለው የ2012ቱ ምርጫ የተሻለ ተዓማኒነት ባለው ቦርድ እንዲከናወን የሚያስችል ሀሳብ ነው ከዚህ እንዲቀርብ የሚፈለግ ነው። ህገ መንግስቱ ላይ የተባሉ ነገሮች አሉ። በሌላ በኩል ደግሞ ለውጥ ይፈለጋል። የለውጥ ሀሳቦች አሉ በመድረኩ ላይ በህዝቡ መካከል። ስለዚህ የህገ መንግስቱን ማሻሻሉ ረዥም ጊዜ ሊፈጅ ይችላል። ሁለተኛው በህገ መንግስቱ ማዕቀፍ ውስጥ ነው። ማዕቀፉ ውስጥ ሆኖ ቦርድ ብሎ ለምሳሌ ህገ መንግስቱ አስቀምጧል። ተለይ ስሙን መቀየር ህገ መንግስቱን ማሻሻል ይጠይቃል። ለምሳሌ ኮሚሽን ይሁን ቢባል ያው እንደሱ ነው የሚጠይቀው እና ይህንን ያገባኛል የሚለው ባለድርሻ አካል ሁሉ ተወያይቶ አንድ ነገር ላይ ስምምነት እንዲደረግ እና ስሙ አይደለም ዋናው፣ እንደማን ናቸው የሚመሩት፣ እንደማን ናቸው የሚያስተዳድሩት። እነዚህ የሚመሩትና የሚያስተዳድሩት ገለልተኛ፣ ነጻና ትክክለኛ ፍትሃዊ አመለካከት ያላቸው ሰዎች ናቸው አይደለም አይደሉም የሚለው ነው። እዚህ ላይ አንድ ነጥብ ላንሳ። ሶስት ነገሮች እነማን ናቸው ነው ችግር ሲፈጠር የቆየው ወይስ ህጉ ነው ወይስ ፖለቲካዊ ቁርጠኝነቱ በመንግስት በኩል አለመኖሩ ነው የበለጠ ስሞታ ሲያስከትል የነበረው፣ በርስ እና ይሄኛውስ በየትኛው ላይ አትኩሩ ነው። ለምሳሌ ምክር ሀሳብ ያቀርበ እንግዲህ ምናልባት ከሁሉም የተውጣጣ ሊሆን ይችላል። ትንሽ ትንሽ ሁሉም አስተዋጽኦ ሊኖራቸው ሊሆን ይችላል። የበለጠ ኦፍ ኮርስ የፖለቲካ ቁርጠኝነቱ ላይ ሊሆን ይችላል ያለው ሁኔታ። ስለዚህ አሁን ለወጥ ያለ የፖለቲካ ቁርጠኝነትና ሀሳብ እየመጣ ስለሆነ ይህንን ተጠቅሞ እንዴት እናሻሽለው። ወራት ብቻ የቀሩት የ2012 አጠቃላይ ምርጫና እየተጣደፉ ያሉ የህግ ማሻሻያ እርምጃዎች። ነገ ከተቃዋሚ ፓርቲ መሪዎች አስተያየት ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በቤኒሻንጉል ጉሙዝ የያሶ ወረዳ ነዋሪዎች በቡዳን በቡድን በታጠቁ ኃይሎች ሰዎች በጅምላ እየተገደሉ ነው ሲሉ ገለጹ። ከአንድ ቤተሰብ እስከ ስምንት የተገደሉበት መሆኑን የተናገሩት ነዋሪዎች ችግሩ አሳሳቢ መሆኑን ገልጸዋል። የቤኒሻንጉል ጉሙዝ አስተዳደር ስለ ጉዳዩ ምንም አለመስማቱን ቢገልጽም የኦሮሚያ ክልል መንግስት መረጃው እንዳለውና እያጣራ መሆኑን ገልጿል። ሙክታር ጀማል ዝርዝር አለው። በቤኒሻንጉል ጉሙዝ ከማሺ ዞን ከሁለት ወር በፊት በተለያየ ግጭትና ዜጎችን ማፈናቀል የጀመረው አለመረጋጋት አሁን ወደ ቡድን ዘመቻና ሰዎችን በጅምላ እስከ መግደል እየደረሰ ነው ሲሉ በዞኑ ያሶ ወረዳ ነዋሪዎች እየገለጹ ይገኛሉ። የሟቾችን ቁጥር በተመለከተ አሃዙ በውል የማይታወቅ መሆኑን የገለጹት ነዋሪዎቹ ከአንድ ቤተሰብ እስከ ስምንት ሰው የተገደለበት እንዳለም ለአሜሪካ ድምፅ የገለጹት ሰው ተናግረዋል። ነዋሪዎች እንደሚናገሩት ግድያውን የሚፈጽሙ ከነዋሪዎች እስከ ታጣቂዎች በመሳሪያ የታገዙ መሆናቸውንም ተናግረዋል። ይህንን በተመለከተ የቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘላለም ጃለታ ጉዳዩን በተመለከተ ይህንን ለአሜሪካ ድምፅ ተናግረዋል። ቡኝ ከዚህ ቀደም የነበረው ግጭት አሁንም አልቆመም፣ ቀጥሏል። እንደ ትልቅ ጉዳይ ሲነሳ የነበረው ጥያቄ ደግሞ መንገድ አልተከፈተልንም ተዘግቷል ነው። ሆኖም አንዳንድ ሰዎች ግጭት ማንሳታቸው የማይቀር ነገር ነው። ነገር ግን አሁን የተባለውን ሰዎችና ጉዳይ ምንም የማውቀው መረጃ የለኝም። አመወራ መቃሳ ከናል ወደ ሲንቀቡ ነዝረት ንገኛ ከሞትማ ሲንገኙ ከዚህም በመቀጠል ጉዳዩን ለማጣራት ወደ ቤንሻንጉል ጉሙዝ ከማሽ ዞን ያሶ ወረዳ አስተዳደር ስልክ ደወልኩኝ። የወረዳው አስተዳደር አቶ ፍቃዴ ጨፌ ስሜን ጠቅሼ ከአሜሪካ ድምፅ መደወሌን ስነግራቸው ስልካቸውን ዘጉብኝ። ቀጥዬ የወረዳው ፖሊስ አዛዥ ኮማንደር ጅራታ ጋ ደወልኩኝ። እሳቸውም መልሼ እንድደውል ቀጥረውኝ ደግሜ ብሞክርም ስልካቸውን አያነሱም። ጉዳዩ እየተባባሰ መሆኑን በተለይ በምስራቅ ኦሮሚያ አዋሳኝ የሆነ የቤኒሻንጉል ጉሙዝ የሁለቱን ማህበረሰብ አብሮ መኖር እያሻከረና ወደ ባሰ አደጋ እያካሄደ ነው፣ ለዚህ መንግስት ምን እያደረገ ነው ሲሉ ዛሬ በተሰበሰበው በኢትዮጵያ ሕዝብ ተወካዮች ምክር ቤት ከምክር ቤቱ አባሎች ይህ ጥያቄ ቀርቧል። ምዕራብ ወለጋ በምስራብ ወለጋ በቤኒሻንጉል አካባቢ እግረ መንገደን መሪ በተገኘበት ነውና ጥያቄ የምነሳው ዛሬም ቢሆን ሞትና መፈናቀል ያልቆመበት ከመነሲቡ ግንቢ መነሲቡ ወረዳ ሀሮሊሙ ዛሬም ድረስ ሰዎች ሞቶ መምህራን በአሰቃቂ ሁኔታ ሞቶ ህዝብም ከቀዩና ከድሮ እየተፈናቀለ ያለበት ሁኔታ ስላለ የህዝቦች ከጊዜ ጊዜ መፈናቀልና ንብረት እያላቸው ቤት እያላቸው ተፈናቅለው አሁንም ሞቱ ያልቆሙ ስለሆነ ይሄንን ሁኔታ በሚመለከት የፌደራል መንግስት እንዲህ አይነት ግጭቶች ሲከሰቱ የማስከበር ኃላፊነት ያለው በመሆኑ ለህዝቡና ይሄንን አፍራሽ ተልእኮ ለሚፈጽሙ አካላት የሚያስተላልፉት መልእክት ካለ ለማለት ነው። አመሰግናል ችግሩን በተመለከተ መንግስት እያጤነ መሆኑን የተናገሩት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣንን በመሳሪያ ኃይል የመያዝ አባዜና መጥፎ ባህል ለግጭትና ብጥብጥ ትልቅ ምክንያት መሆኑን ተናግረው ዜጎች ለዲሞክራሲ መስፈንና የሰው ልጅ መብት መከበር ብዙ ሲለፉ እንደነበሩም ተናግረዋል። አሁን ያለንበት እዚያም እዚህ የሚያጋጥሙ ችግሮች በተባበረ ክንድ ተሻግረን ጠንካራ ልማት ያለባት ሰላም ያለባት ዴሞክራሲ ጎለባት ኢትዮጵያን እንገነባለን የሚል እምነትና ተስፋ ይዘን ነው የሰራ ያለ ነው። ይሄም እንደሚሆን ጥርጣሬ የለኝም። መላው ኢትዮጵያ ሕዝብ የሚፈልገው የሚሻው፣ የሚታገልለት ይሄ ስለሆነ ይሄን እንደምናሳካ እምነቴ ላቀም። በቤኒሻንጉል ጉሙዝ ከማሺ ዞን ያሶ ወረዳ በደረሰው ችግር በብዛት የኦሮሚያ ብሔራዊ ክልላዊ መንግሥት ነዋሪዎች መሞታቸውን ነው የተገለጸው። ይህንን በተመለከተ የቢሮ ምክትል ኃላፊ አቶ ኑሬ ቀመር እንደገለጹት በአካባቢው የሰዎች መሞትን መረጃ መስማታቸውንና የጉዳዩን ምንጭ ለማወቅ እየተሠራ መሆኑን ተናግረዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። ሞክታር፣ እና መሰግናለን። አድማጮች ወደ መጨረሻው የመጽሔቱ ርዕስ ነው የምንሻገረው። ካለፈው ህዳር ሁለት እስከ ሰባት ቀን ድረስ በነበረው በሞያሌ በደረሰው ጥቃት ቤታቸው የተቃጠለባቸው የከተማዋ ነዋሪዎች ድጋፍ አጥተው እየተቸገሩ ነው ይላል። ነዋሪዎቹ ከመንግስት አካላት መጥተው ያነጋግሯቸው ያለመኖራቸውንም ለአሜሪካ ድምፅ ገልጠዋል። የኦሮሚያ አደጋ መከላከል ኮሚሽን ለተጎጂዎቹ በሳምንት ውስጥ እርዳታ ለማድረስ እየሰራ መሆኑን ይናገራል። ዘጋቢያችን ዳዊት እጅጉ ገልሞ ተከታዩን አጠናቅሯል። በቅርቡ የክልል አምስት ታጣቂዎች በሞያሌ በፈጸሙት ጥቃት በመቶ ሺዎች የሚቆጠሩ ነዋሪዎች ከቤታቸው ተፈናቅለዋል። ተፈናቃዮቹ በሞያሌ ወረዳ በተለያዩ ቦታዎች እንዲሁም በኬንያ ተጠልለው እንዳሉ ነው የተነገረው። በሞያሌ ወረዳ ሞያሌ ሆስፒታል አካባቢ ተጠልለው የሚገኙ ተፈናቃዮች ለሳምንት ያለምንም ድጋፍ መቆየታቸውን ይናገራሉ። ቀበሌ ያለኬ ቤታቸው ስለተቃጠለ ከ11 የቤተሰብ አባል ጋር ሞያሌ ሆስፒታል አካባቢ ሜዳ ላይ እንዳሉ ትናገራለች። ሌላ ያናገርኳት ተፈናቃይ ነሲቦ ትባላለች። የአምስት ልጆች እናት ነች። ናሜያቺ በቃ በጣም ብዙ ሰው ነው ያለው። አሁን በእጃችን ባለን ትንሽ ገንዘብ ራሳችንን እየደጎምን ነው። እሱም ሊያልቅብን ነው። ማንም እርዳታ ያደረገልን የለም። አንድ ቀን ሰዎች መጥተው አናግረውን ሄዱ። ከዚያ ማንም ተመልሶ አልመጣም። እኛም መሄጃ የለንም። ቤታችን ተቃጥሏል። ወደፊት ምን እንደምንሆንም አናውቅም። ከ12 የሞያሌ ወረዳ ቀበሌዎች የተፈናቀሉ ነዋሪዎች በወረዳው በተለያዩ ቦታዎች በጋራ ሰፍረው ያሉ ሲሆን፣ ሌሎች ደግሞ ወደ ኬንያ ድንበር ተሻግረው እንዳሉ ነው የሞያሌ ወረዳ አስተዳደር ያስታወቀው። አቶ ባገጃ ሙርጌ የወረዳው አስተዳዳሪ ናቸው። የተፈናቃዮቹን ሁኔታ መከታተል በጣም አዳጋች ሆኖብናል። ምክንያቱም የኬንያን ድንበር ዘልቀው ራቅ ካለ ስፍራ ነው ሰፍረው የሚገኙት። ይሁንና ግን ኮሚቴ አዋቅረን ሰዎቹ ያሉበትን ሁኔታ እንዲያጠኑ በማድረግ ላይ ነን። አቶ ባገጃ በሞያሌ ሆስፒታል አካባቢ ሰፍረው ድጋፍ እየጠየቁ ስላሉ ተፈናቃዮች ተጠይቀው ቀጣዩን መልሰዋል። ያዋቀርነው ኮሚቴ በጊዜው ሄዶ እየጎበኛቸው ነው። አስፈላጊ ድጋፍ እንዲያገኙ የመለየት ስራም እየተሰራ ነው። በእጃችን ባለን ነገር እንረዳቸዋለን። መጠለያ፣ ምግብና ሌሎችም አስፈላጊ ቁሳቁሶችን ለማሟላት እንጥራለን። በእጃችን ላይ ያለ ለአደጋ ጊዜ ደራሽ እርዳታ በሙሉ ለመስጠት የመለየቱን ስራ እየሰራን እንገኛለን። ይህም ብዙ ቀን አይፈጅም። በሁለት ቀናት ውስጥ እንደርስላቸዋለን ብለን እናምናለን። ከዞኑ አስተዳደር የደረሰን ድጋፍ ስላለ እሱንም ጨምረን እንሰጣቸዋለን። አቶ ቦሩ ሁቃ የሞያሌ ወረዳ ጤና ጥበቃ ቢሮ ኃላፊ ናቸው። ወደ ጎረቤት ኬንያ የተሰደዱት ተፈናቃዮች ሶመሬ እና ሴሲ በሚባሉ ቦታዎች ሰፍረው እንዳሉ ተናግረዋል። ሞያሌ ሆስፒታል አካባቢ ተጠልለው ስላሉ ተፈናቃዮች ተጠይቀው ቀጣውን መልሰዋል። አቶ ቦሩ ናኖ ስታል፣ አንዱዱባ፣ ቁባታኒ፣ ጅሩ ባይና፣ ጋርናማ ከሆስፒታሉ ጀርባ ነው ተጠልለው የሚገኙት። ብዛታቸውም ወደ ሀያ አምስት ሺህ የሚደርስ ነው። ቤተሰብ ያላቸው የሚያጠቡ እናቶችና ሕጻናትም ይገኙባቸዋል። ብዙዎቻቸው መጠለያ ስለሌላቸው በችግር ላይ ነው ያሉት። ቢሮአችን ለተፈናቀሉ ሰዎች የጤና ባለሙያ መድቦ ክትትል እንዲያገኙ እያደረገ ነው። የምግብ እጥረት ለደረሰባቸውም ኃይል ሰጪ ምግብና መድኃኒት እንዲሰጣቸው ጠይቀን በመጠባበቅ ላይ እንገኛለን። አቶ ቦሩ ተፈናቃዮቹ ተገቢውን ድጋፍ እንዲያገኙ ብንጠይቅም እስካሁን የቀረበው እርዳታ አለመኖሩን አክለው ተናግረዋል። በሞያል ሆስፒታል አካባቢ ሰፍሮ ያሉ ተፈናቃዮች በቦታው ከተጠለሉ ሳምንት እንዳለፋቸው ነው የሚናገሩት። ለተፈናቃዮቹ አስፈላጊውን እርዳታ የማቅረብ ኃላፊነት የነበረበት የኦሮሚያ አደጋ መከላከል ኮሚሽን ነው። የኮሚሽኑ ምክትል ኃላፊ አቶ ገረሞ ሊቃ ስለ ጉዳዩ ተጠይቀዋል። አማ ስፖዴሰን ገባ ገሩ ነሞት። አሁን ሙሉ ሪፖርት አልቀረበልንም። ነገር ግን በቅርቡ ከተለያዩ ቀበሌዎች ሰዎች ተፈናቅለው እንደሚገኙና ተጨማሪ እርዳታም እንደሚያስፈልጋቸው ገልጸውልናል። እኛም የፌዴራል መንግስቱን ጠይቀን እርዳታው ወደ ቦታው እንዲጓዝ እያደረግን እንገኛለን። በአሁኑ ሰዓት ተፈናቅለው የሚገኙትን ሰዎች አስመልክቶም የአቤሉ ላይ ያለው ቢሮችንም ተጨማሪ ሪፖርት አድርሶናል። እሱንም አካተን ተጨማሪ እርዳታ በመላክ ላይ ነን። በኦሮሚያ ክልል ውስጥ ባለው የጸጥታ ችግር ሳቢያ በተለይ ካለፈው ዓመት ወዲህ በተለያዩ አካባቢዎች ብዙ አደጋዎች ደርሰዋል። አሁን ያሉን ተሽከርካሪዎች በምስራቅና ምዕራብ ወለጋ ለተፈጠረው ችግር የምግብ እርዳታ በማድረስ ላይ ናቸው። እነኚህ ተሽከርካሪዎች በቅርቡም ተመልሰው በሳምንት ውስጥ በሞያሌ ተፈናቅለው ለሚገኙ የሰብአዊ ድጋፍ እርዳታ ለማድረስ ይሰማራሉ። አቶ ገረመው የፌዴራል መንግስት የተጠየቀውን ድጋፍ እያቀረበ መሆኑን ተናግረዋል። መንግስት ባልደረሰባቸው አካባቢዎችም የአካባቢው ነዋሪዎች ተፈናቃዮችን በመደገፍ ኮሚሽኑን እያገዙ መሆናቸውንም አክለው ገልጸዋል። ቤታቸው ተቃጥሎባቸው ሜዳ ላይ ያሉት ወደፊት ምን አይነት እርዳታ ያደረገላቸዋል ተብሎ ተጠይቀው ሊደረግ ያለው እርዳታ ያንን እንደሚያካትት ነው የገለጹት። አቶ ገረመው የኦሮሚያ አደጋ መከላከል ኮሚሽን እንዳስታወቀው በቦረና ዞን ብቻ ከ ሁለት መቶ ሺህ በላይ ተፈናቃዮች ይገኛሉ። ይህ በእንዲህ እንዳለ በሞያሌ የተከሰተውን የጸጥታ ቀውስ አስመልክተው የኦሮሚያ ክልል ምክትል ፕሬዚዳንት ጠይባ ሀሰንና የክልሉ የደህንነት ቢሮ ኃላፊ ከማል ገልጩ ከሁለቱ ክልል ነዋሪዎችና አመራሮች ጋር ውይይት ማድረጋቸው ታውቋል። የኦሮሚያ ደህንነት ቢሮ ምክትል ኃላፊ አቶ ኑሬ ቀመር ውይይቱ በአካባቢው ሰላም ስለማውረድ መሆኑን ለአሜሪካ ድምፅ ተናግረዋል። ውይይቱ አሁንም በመካሄድ ላይ ሲሆን፣ ስጠናቀቅ ውጤቱ ለህዝብ ይፋ እንደምደረግ ነው አቶ ኑሬ የገለጹት። ለአሜሪካ ድምፅ ገልሙዳዊት ከናይሮቢ። አድማጮች አሁን ወደ ዕለቱ ልዩ ዝግጅት ነው የምናልፈው። የምስጋና ቀን በመቶ ሚሊዮኖች የሚቆጠሩ አሜሪካውያን እያከበሩት ነው። ይህ ዓመታዊ ክብረ በዓል ነው። በስደት ወዲህ ወደ ዩናይት ስቴትስ መጥተው አገራቸውን አገሩን አገራቸው ባህሉን ባህላቸው ያደረጉትን የሌሎች አገር ተወላጆች እንደሚያደርጉት ሁሉ ከአገራቸው ውጭ የሚኖሩ አሜሪካውያንም በያሉበት ከሚያከብሯቸው ታላላቅ ክብረ በዓላትም አንዱ ነው። በየዓመቱ ህዳር በገባ በአራተኛው ሐሙስ በታሪክም የዓመቱን በረከቶችና ትሩፋቶች በማወደስ የሚከበረው ይህ የምስጋና ቀን ስለ ዕለቱ፣ በተዜመ አንድ ዜማ ነው ዕለቱን አስመልክቶ ወደ ተቀናበሩት ዝግጅቶች የምንሻገረው። ስለ ቡቃያው ስለሆነልን በጎ ሁሉ፣ ስለ ተደረገልንም መልካም ተግባር፣ ስላለን ካብትና ስለታደልነው ጸጋ ምስጋና እናቀርባለን። ክብር ይሁን ፌሽታ ይሁን ይላሉ። በዩናይትድ ስቴትስ፣ በካናዳ፣ በካሪቢያን፣ በላይቤሪያ፣ በጀርመን፣ በጃፓን ያሉ ሁሉ በእርግጥ የልባቸውን ምስጋና ለአምላክም፣ ለቤተሰቦቻቸው፣ ለወዳጆቻቸውና በአጋጣሚም ቢሆን በጎ ለዋለላቸው ሁሉ የሚያቀርቡበት ዕለት ይለያያል። የዩናይትድ ስቴትሱ የምስጋና ቀን ታንክስጊቪንግ ዴይ፣ የማዕድና የጥጋብ ዕለት የዘመድ አዝማድ መሰባሰቢያ ቀን ሆኖ የሚውለው በየዓመቱ ወርሃ ኖቬምበር በገባ በሦስተኛው ሐሙስ ነው። ኅዳር አጋማሽ አቅራቢያ በሚውለው ሐሙስ እንደማለት ነው። ለኢትዮጵያውያን በርግጥ፣ ዕለቱ ሰው ከየዘመዱ ጋር እየተገናኘ የሚደሰትበትና የሚያከብረው ብቻ ሳይሆን የበጎ አገልግሎት ተግባራት የሚከናወኑበትም ነው። ዘመቻ የቤት ግንባር የሚሠራው ለትርፍ ያልሆነ ድርጅት ነው። ምግብ ለጦሩ የሚባለው መርሃ ግብሩ ዋሽንግተን ዲሲ አካባቢ ላሉ ወታደራዊ አገልግሎት ላይ ያሉ ቤተሰቦች የምስጋና ቀን ገበታ በየዓመቱ ያቀርባል። ከድርጅቱ ዳይሬክተሮች አንዷ ቪቪያን ዴትሪች በመልካም ምግቦችና ስጦታዎች የተሞሉ አራት መቶ ሳጥኖችን አድርሰዋል ለዘንድሮ አውድ አመት። የዛሬውን የምስጋና ቀን የምናከብረው ለወታደሮች ቤተሰቦች ገበታቸውን እየሞላን ነው። እያንዳንዱ ቤተሰብ በተለያዩ ምግብና ወይን ጠጅ አምራቾች እየተዘጋጁ ሙሉ በሙሉ የበሰሉ ምግብና መጠጦችን እናቀርባለን። ከምግቡ የቤተሰብ መገናኘት ትልቁ የምስጋና ቀን ጸጋ ነው ይላሉ የዲሲ ብሔራዊ ዘብ አባሉ ብሪጋዲየር ጀነራል ኤረንዴን። የምስጋና ቀን ቅርጫቶች ማለት ቤተሰብ ተሰባሰበ ማለት ናቸው። ቤተሰብ ምግቡን አብሮ እንዲቋደስ፣ ወሬውን ፍቅሩን እንዲጋራ፣ ምስጋና እናቀርብበት ዘንድ ምክንያት የሆነን ነገር ሁሉ አብረን የምናከብርበት መንፈስም እንዲወርድብን የሰበቡ ሁሉ ተምሳሌት ነው። የምስጋና ቀን ቅርጫቶች። ተርኪ የምስጋና ቀን ገበታ ዋነኛይቱ ቀራቢ ፍሪዳ ነች። በድፍን ዩናይትድ ስቴትስ ለመጀመሪያዎቹ አውሮፓውያን ሰፋሪዎች የዛሬይቱ አሜሪካ የያኔ ባለቤቶች፣ ነባሮቹ አሜሪካውያን ያቀረቡላቸው የእንግዳ መቀበያ ተርኪ ነበረችና ይህች ተርኪ የየጠረጴዛው ጌጥ የየቄራውም ሥራ ነች ለምስጋና ቀን ይሁን እንጂ ለዩናይትድ ስቴትስ አሥራ አንደኛው ፕሬዝደንት አብርሃም ሊንከን ምስጋና ይግባቸውና ሳትላትቀርም ተርኪ እርሳቸው ለልጃቸው ተርኪ እንደ ቀልድ በሰጡት ምሕረት ምክንያት ከእርሳቸው በኋላ የመጡ ፕሬዝደንቶች ሁሉ እነሆ ለበረከት የምትቀርብላቸውን ተርኪ በስለት ሳይሆን በምሕረት ባርከው ወደ ወፎች ማደሪያ ማሳ በሕይወትና በጤና ይሸኛሉ ዘንድሮም በዚያው ልማድ መሠረት ፕሬዝደንት ዶናልድ ትራምፕ ከትናንት በስቲያ ለዋይት ሃውስ የምስጋና ቀን ፌሽታ ለቀረበችው ተርኪ በተሰጣቸው ታላቅ ሥልጣንና ችሎታ ምሕረት ቸረው ሸኝተዋታል። የንግግራቸው ነገር ግን ሰሞኑን የተካሄደውን የአማካይ ዘመን ምርጫ ፖለቲካ ፖለቲካ ይሸታል በሚያሳዝን ሁኔታ አሉ ትራምፕ። በሚያሳዝን ሁኔታ ካሮቶች እጅ አልሰጡም፣ እንዲያውም በድጋሚ ቈጠራ ጠየቁ። ከካሮቶች ጋር እስካሁን እየተፋለምን እንገኛለን። እነሆም ካሮቶች ይህን ሳረዳችሁ በሐዘን ነው፣ ውጤቱ አልተለወጠም። ይሄ ለካሮቶች ጥሩ ዜና አይደለም። ለነገሩ ካሮት ለተርኪዋ ማጣፈጫና ማሸጊያ እንደ ዋና ከሚባሉ ግብአቶች መካከል ነው። በምርጫው ፍሎሪዳ ላይ በተደረገው ድጋሚ የድምፅ ቆጠራ ሪፐብሊካኑ እጩ ለሕግ መወሰኛ ምክር ቤት ማለፋቸውን አረጋግጠዋል። ስለ አሜሪካ የምስጋና ቀን ስለ ታሪኩና ስለ ውሎው ብዙ ባወራኋችሁ ነበር። ገበታ ላይ ጉብ ባለችው ተርኪ ላይ በዐይነ ህሊናዋ ያፈጠጠችው ጽዮን ግርማ ግን ከአንድ ሞቅ ያለ ቤተሰብ ጋር ስልክ ላይ ሆና ከባለምሕረቷ ተርኪ ጋር እያባረረችኝ ነው ሲሆን ወደ አንቺ ላምራ። ሃፒ ታንክስጊቪንግ። ወደ ዩናይትድ ስቴትስ የሚመጡም ኢትዮጵያውያን የራሳቸው አድርገው ከተቀበሏቸውና ከሚደሰቱባቸው በዓሎች አንዱ ታንክስጊቪንግ ዴይ ወይም የምስጋና በዓል ነው። ለአውደ ዓመቱ ለእርድ የሚዘጋጀው ደግሞ ተርኪ ነው። ይህንን በዓል ኢትዮጵያውያን እንዴት ያከብሩታል? አንድ ቤተሰብ ጋብዣ አለው። የስልክ መስመር ላይ ነው ያሉት። እራሳችሁን አስተዋውቁን። አመሰግናለሁ። ማህሌት ብርሃኑ አበጋ። እኔም ፋሲካ ድሬስ አባላለሁ። እንግዲህ ሁለታችሁ ባለትዳሮች ናችሁ ማሀሌትና ፋሲካ፣ ምን ያህል ጊዜ ሆናችሁ ዩናይትድ ስቴትስ ከመጣችሁ? ምን ያህል ጊዜ ሆናችሁ ትዳር ከመሰረታችሁ? ልጆች ሳሏችሁ ወይ? እኔ እዚህ ሀገር ከመጣሁ ወደ አስራ አራት አመት ሆኖኛል። ፋሲክ ደግሞ ከመጣ አስር አስራ አንድ አመቱ ይሆናል። ሁለት አመት በትዳር ቆይተናል። አንድ ልጅ አለን። ዘጠኝ ኖሯ ነው ሆነ በዚህ ሁለታችሁም በተቀራራቢ ጊዜን የመጣችሁት። እስቲ ፋሲካ ለምንድን ነው ይሄንን በዓል እንደ በዓል አድርጋችሁ የተቀበላችሁበት ምክንያት? እሺ፣ አመሰግናለሁ። በዓሉን ለማክበር የተቀበልነው አንደኛ ያው ከምስጋናነቱ አንጻር እንዴት ነው በላይፍሽ ላይ ያው ብዙ ጠውረዳ አለ እና ያንን አልፈሽ በየአመቱ ማመስገንም ስለሆነ ያው ከእምነታችንም ምንም ያው እንዴት ነው እዚህ ሀገር አንዳንድ ባህሎች ከሃይማኖትነት እንትናቸው ቢወጡም ግን ማመስገን ከሚለው አንጻር በተቻለሽ መጠን ግሬትፉልነት ሽንትን ለማለት እና ልጆቻችን ደግሞ ነገ እዚህ ሀገርም ሲያድጉ ምንም ቢሆን የሚኖሩት እዚህ ስለሆነ የኢትዮጵያንም ባህል ማስተማር እንዳለብን ሁሉ የዚህንም ሀገር ባህል እያወቁት ቢሄዱ ሲያድጉ ከዚህ ሀገር ልጆች ጋር አብረው ትምህርት ቤትም በማንኛውም ነገር ላይ ባይተዋር እንዳይሆኑ ከሚልም አስተሳሰብ ነው። ማህሌት እንግዲህ በእርግጥ ከአስር ዓመት በላይ ሆኖኛል ብለሻል። ና ታንክስጊቪንግን ወይም የምስጋና በዓልን መጀመሪያ ላይ እንደመጣሽ ስታቂው እንደሚከበር ይሄ በዓል እንዴት ተቀበልሹ? መጀመሪያ ላይ እንደመጣው አዲስ ባህል ነው። ስለዚህ እንዴት እንደሆነ አንደርስታንድ ከማድረግ በፊት በደንብ አልገባኝም ነበር፣ ወይ ምን እንደሚያደርጉ አላወኩኝ ነበር። ግን ዋናው አይዲያውን ሀሳቡን በኋላ ተብሎ እንደሚከበር ቤተሰብ የሚገናኝበት ነው። የተለያየ ነገር ለቤተሰብሽ የምታስተምሪበት ነው። ምስጋና በጣም ትልቅ ነገር ነው እና የተሰጠንን እያመሰገንን ከዛ በዛ በኩል ነው ሌላ ነገር የምንጠይቀው እና ይሄ የምስጋና በዓል በመሆኑ ና ሁሉም ሰው የሚሰበሰብበት ሁሉም ሰው ስለተደረገለት የሚያስብበት አብሮ የሚበላበት በዓል ስለሆነ በጣም በደስታ ና እንዴት ነው ሚኒንግፉል በሆነ መንገድ ነው የተቀበልኩት። እንግዲህ በዚህ በዓል ላይ አብሮ መብላት አብሮ መጠጣት በጋራ ማሳለፍ አለው እና ከሚበሉት ነገሮች አንዱ ኢትዮጵያ ለምሳሌ አንደኛው በዚህ ጋር ተመሳሳይ በዓል የሆነው አብሮ በመብላት አብሮ ቤተሰብ በመሰብሰብ የፋሲካ በዓል ተጠቃሽ ነው እና በፋሲካ በዓል ላይ ዶሮ ይታረዳል። ያው ዶሮ የማይቀር ነገር ተደርጎ ይታያል። በዚህ በዓል ደግሞ ተርኪ ነው የሚታረደው። በዓሉን የምስጋና በዓልነቱን እንደዚህ አሁን እንደነገራችሁ ደስ ብሏችሁ ስትቀበሉት የምግቡንስ ነገር በዛው በዓል ተርኪው ነው የምትሰሩት? ፋሲካ አዎ ከእምነት አንጻር አሁን ተርኪ ማይበላም ይባላል። እምነቱ ላይ ብዙም የማያጠነክር ሰው ደግሞ የሚበላም አለ እና አሁን እኛም ለማይበላውም ሰው ዶሮ እናዘጋጅ እና ለሚበላው ደግሞ ተርኪ አድርገን ሁለቱንም ነው የምናዘጋጀው። ማለት ቻልሽው። ተርኪ ዝግጅቱን እንግዲህ አብረው ደግሞ የሚቀርቡ ምግቦች አሉ። እሱን ቻልሽው። ኦፍኮርስ ማለት በቴክኖሎጂ ያለ አገር ነው። ሌላም ቦታ ቴክኖሎጂ አለና ያው ዩቲውብ ላይ በመሄድ ጓደኞች በመጠየቅ ኦልሬዲ ይሄን ኤክስፒሪየንስ ያላቸውን በመጠየቅ ብዙም ከዶሮ አይለይም። ስለዚህ ቀላል ነው። ይሄን ያህል የሚከብድ ነገር አይደለም። ብቻ ትንሽ ዝግጅት ይጠይቃል፣ ቅድሚያ ማሰብን ይጠይቃል ነው ከፍሬ ጃዎች ወዲያው የምሰሪው ነገር አይደለም። እንደገና አብሮ ሲመጡም ነገሮች አሉ። ነው ይሄን ሁሉ ላይክ ዩቲውብ ላይ በመሄድ እንደዚህ በደንብ የሚችሉ ሰዎችን በመጠየቅ እና ትንሽ ካፕል ኦፍ ታይምስ በትክክል ላይሰራ ይችላል ግን የሆነ ጊዜ ላይ ትለምጃዋለሽ፣ ታውቂዋለሽ። እና በዛ መንገድ ነው ያው የተቀበልኩት። ፋሲካ ደግሞ ሌላው ነገር እንዳለ ነው ይሄ እንዳለ ሀገሩ የተለያዩ አይነት ሰዎች አሉበት ሀገር ነው። የተለያየ አይነት አመለካከት ያላቸውን እና ኦልሶ የሚያሳየው ነው ተቻችሎ መኖር የሚለውን ነው። ተርኪ መብላት ለሚፈልግ ተርኪ ይሰራል። ለማይፈልጉት ደግሞ ችክንን በሳይድ እንሰራለን እንጀራም አለ። ስለዚህ ሁሉንም ነገር ኢትዮጵያዊ ባህላችንም የዚህንም ሀገር ባህል አዋህደን ያው አንድ ላይ ለመሰብሰብ የሚለውና አይዲያ ነው። በእርግጥ እናንተ የዘጠኝ ወር ልጅ እንዳላችሁ ነግራችሁኛል፣ ግን ደግሞ ከሌሎች ቤተሰቦች ጋር ተሰብስባችሁ ነው አንድ ላይ የምታከብሩት እና ለፋሲካ ነው። ይህን ጥያቄ እዚህ ሀገር የተወለዱ ልጆች መጥተው አሁን ማህሌት ያለቻቸውን ተርኪውን ከዛ ላው ላይ ዶሮ ትጨምሩበታላችሁ እንጀራ አለው ቀላቅላችሁ ነው የምታቀርቡትና እንደዚህ ሲቀላቀል የባህል መቀላቀሉ ነገር ምቾት አይነሳቸውም እዚህ ሀገር ተወልደው የሚያድጉ ልጆች። አሁን ለምሳሌ እኛው በብዛት ከእህቴ ቤተሰብ ጋር ነው አብረን የምናከብረው። ጓደኞችም ይመጣሉ። አሁን እነሱ ልጆቹ እዚህ ስላደጉ ተርኪውንም የሚግብ ይበላሉ። ዶሮም ላይ ምንም ችግር የለባቸው። ለትልልቁ ሰው ደግሞ እዚህ እንትን ለማይለው አሁን እኛ ተርኪውንና ዶሮን ብናዘጋጅም እቴ ደግሞ ክትፎ፣ እንጀራ እንደዚህ አይነት ነገሮችም አድርጋ ሁሉም የፈለገውን ይበላልና ለልጆቹም ሁለቱንም እያዩ ማደጋቸው ብዙም የባህል ግጭትም እንዲያውም ለሁለቱም አዌር ኦፍ ሆኖ ነው የሚያድጉት። እና ያውን የዚህ ሀገርንም ባህል ሲያዩ እኛም ባህል እንዳለ እንዳለን ደግሞ በዛው ይረዱታል። እና ምንም እንትን የለውም፣ እንዲያውም በጥሩ ጥሩ ፓርቱ ነው። ለዛም ነው የምናከብረው በዓሉ ነው። ማህሌትና ፋሲካ በጣም እናመሰግናለን ለሰጣችሁን ማብራሪያ። መልካም የምስጋና በዓል መልካም የምግብ የደስታ የመጫወቻ ቀን ይሁንላችሁ ሁላችን። ቴ በጣም እናመሰግናለን ለሁላችሁ፣ መልካም በዓል በዓሉን ለምታከብሩ አድማጮቻችን በሙሉ በድጋሚ መልካም የምስጋና ቀን። ላለን አድማጮች አሁን ወደ ኢትዮጵያ ጉዳይ ነው የምንመለሰው። ውይይት ባለፈው ቅዳሜ የተጀመረ ውይይት ነው። የኢትዮጵያ የፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ የውይይት ርዕሱ ነው። ሰሙነኛውን አበይት የፖለቲካ ጉዳዮች ምንነትና አንድምታ በመዳሰስ የተደረደረው ውይይት የነገይቱን ኢትዮጵያ መዳረሻ መሰረቶችና ከዚያ የሚያደርሱ ጎዳናዎች ጠበቅ አድርጎ ይመረምራል። በሂደቱ የሚታዩትን ፈተናዎችም ይቃኛል። ተወያዮች በዚሁ በዩናይትድ ስቴትስ የኦሃዮ ክፍለ ግዛት የሚገኘው የዴይተን ዩኒቨርሲቲ የፍልስፍና መምህሩ ፕሮፌሰር መሳይ ከበደ፣ ከስቶክሆልም ስዊድን የዋዜማው ሬዲዮ መስፍን ነጋሽ፣ እንዲሁም በስቴት ኦፍ ኒውዮርክ ዩኒቨርሲቲ የድህረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማን ናቸው። የውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ውይይት መጨረሻ ከቀረበው ጥያቄ ይነሳል። ሌሎች አስገዳጅ ሁኔታዎች ምናልባት እዚህ ሁኔታ ላይ ተጽዕኖ አድርገው ይሆን? ድንገተኛ የኃይል ሚዛንን ለማዛባት የሚሞክሩ ሌሎች ግፊቶች የመንግስቱን አቅም የተዳከመ አስመስለው ያሳያሉ የተባሉ በቅርብ ሰሞናት የሚሆኑትን ጨምሮ ጠንከር ባለ መንገድ እንዲካሄድ ቅድም በምትለው አይነት ማጣራትና ጊዜ ወስዶ የሚደረገው አሁን ጊዜ አልተወሰደበትም ለማለት አይደለም። ታዩ የተባሉ ቀደም ብሎ የነቀሳቸኋቸውን ችግሮች ጎልተው እንዲታዩ አድርገው ይሆን የሚለውን ጥያቄ ብንመለከት እውነት ነው። በግል ባለኝም መረጃ ባለፉት ጥቂት ሳምንታት በተለይ የነበረው የፖለቲካ መሳሳብ በራሱ በኢህአዴግ ውስጥ ያለው ለዚህ ውሳኔ መፋጠን አስተዋጽኦ ሳያደርግ እንዳልቀረ የሚጠቁም መረጃ አለኝ እና እውነት ነው ነው ቅድም የፖለቲካና የፍትህ ጉዳይ እየተቻቻለ እየተሳሳበ እንደሚሄድ መዘንጋት የለብንም ያልኩትና እውነት ነው። ገፋፊ ምክንያትም ምክንያቶችም ነበሩ። መንግስት አሁንም የህግ የማስከበር ትእዛዞችን የመስጠትና የማስፈጸም አቅም እንዳለው ማሳየት ያለበት ሁኔታ እንዲያሳይ እንደተገፋፋ ይሰማኛል። እንደዛ የሚል መረጃ አለኝ። መልካም ሊሆን ይችላል። ሄኖክ ድሉ ልስጥ ሌላ ጥያቄ ሳላስከትል ፕሮፌሰር መሳይና መስፍን ያሉት ነገር ላይ አንድ ነገር መጨመር ፈልጌ ነው። ትክክል ነው። አሁን ካለንበት በጣም አስቸጋሪና አሳሳቢ ሳሳቢ ሁኔታ አንጻር የፍትህ ጥያቄ በግሌ እንደ ዜጋ፣ በግሌ ምንም እንዳልደረስበት ሰው፣ እንዲሁ የሀገሩ ጉዳይ ያገባኛል ብለው እንደሚያስብ ሰው ሽግግሩ ቀጥሎ ቢሳካ፣ መርጣለሁ። የተወሰኑ ሰዎች መጠየቅ ያለባቸው ሰዎች ሳይጠየቁ ቀርተው እንደ ምርጫ ከቀረበልኝ ግን ይሄ የሌሎች ዜጎች ምርጫ አይመስለኝም፣ ወይም የአብዛኞቻችን ውሳኔ አይመስለኝም። ቢያንስ በመርህ ደረጃ ውጤቱን ከማሰብ አንጻር ትክክል ነው፣ እስማማለሁ በእሱ ግን፣ ማን ነው ለማን ይቅርታ የሚሰጠው የሚለውን እንግዲህ። በይቅርታ ነው የሚታለፈው ማለት ነው። ይሄ ነገር ወይ ዝም ተብሎ ነው የሚታለፈው እና በቀጥታ በደሉ የተፈጸመባቸው ሰዎች ይሄ መብት ያላቸው ከእሱ አንጻርም መታየት አለበት እንደ ዜጋ። አይ አብዛኞቻችን እንደዛ ስለምናስብ ምናልባት እንደዚህ የተበደሉ የደረሰባቸውን በቀጥታ ከፍተኛ ግፍ የተፈጸመባቸውም ሰዎች ቢሆኑ ሊስማሙበት ይችላሉ ግን ውሳኔው መሆን ያለበት የእነሱ ነው ቢያንስ በመርህ ደረጃ እና የሀገሪቱ ያለችበትን በጣም አሳሳቢ ሁኔታ ግምት ውስጥ ካለማስገባት እና እንዲሁ በቃ የግድ አንድ ነገር ማስፈጸም አለበት ከሚል ግትርነት ሳይሆን እንደዛ ያልኩት ይሄ ነገርም መታሰብ አለበት እና የፖለቲካ ውሳኔዎችም በብዛት አሉ ለማለት ያህል ነው። እሱን ለማለት ነው። መልካም። ቢያንስ ጀመር የምናደርገው ወደ ትልቁ ስዕል የሚወስደንን ርዕስና አንሳ ታዊ ጉዳይ አጥብቆ ቢይዘን ተደራራቢ ጥያቄዎችን ቢመጡ ምክንያታዊ ይመስለኛል። ሆኖም አገር ወዴት ይሄ ደች ነው ምንስ ቦታ ነው ያለችው የሚለውን ለመመለስ ሶስት ጸሐፊዎችን መነሻ እናደርጋለን ለዚህ ውይይት። ሁለታችሁ እዚህ ውይይቱ ላይ ያላችሁ ናችሁ። ፕሮፌሰር መሳይ ቀጥታ ወደ እርስዎ ነው የምመጣው። ከእርስዎ ቀድሞ አንድ ጽሁፍ የጻፉ በኢትዮጵያ ጉዳይ ላይ በርካታ ጽሁፎችን በማቅረብ የሚታወቁ ፈረንሳዊ ረኔ ለፎ የመጀመሪያ ጽሁፋቸውን ላስቀድም። ኢትዮጵያ ወዳልታወቀው ክልል ወይም አየር እየገባች ነው በሚለው ጽሁፋቸው ጠቅላይ ሚኒስትር አብይን አወድሰው ይንደረደራሉ። ዘመን በጠገበው የአስተዳደር ዘይቤ ወደ ስልጣን በመጡ በመጀመሪያው ጥቂት ሳምንታት ውስጥ አብዛኛውን የኢትዮጵያውያን የሚያነሷቸውን ጎትጓች ይሏቸዋል ጥያቄዎች በመመለስ ሁሉንም የተለመዱ አሰራሮች አፈራርሰዋል ሲሉ ያወድሷቸውና ሶስት መሰረታዊ ስህተቶችን ግን ሰርተዋል ይላሉ። በጣም ሰፊ ጽሁፍ ነው፣ በርከት ያሉ ጭብጦችን ይዳስሳል። እርሶ እያንዳንዳቸውን ነቅሰው መልሰው የጻፉትን በግዙፉ ተቀባይነታቸው በግርማ ሞገሳቸው በተሰሚነታቸው መተማመናቸው፣ ይላሉ እንደ አንድ ነጥብ ያነሱታል። ዝርዝሮችን ይገልጻሉ። ግን ያን ያልታወቀ ስሜት የፈጠረ ምንም እንኳን አይነተኛ የሚባል ለውጥ ቢመጣም፣ ወዴት እየሄደች ያለች አገር መሆኗ የማይታወቅ ነው የሚለውን ሀሳባቸውን ለማጠንከር በርካታ ዝርዝሮችን ይሰጣሉ። እርስዎ በቀጥታ ነው የተቃወሙት፣ እንክርዳዱን ከስንዴው የኢንፎርሜሽን የማገኝበት ምንጮች አሉኝ በማለት ከዚሁ ከህዋት አካባቢ ሰዎችና ወይ ማሳብ ምንድን ነው? ለምን ለምን ይህን ሲደረግ ህዋት ተገለለ ነው። ይሄ ነው ፍሬ ነገር። ፕሮፌሰር መሳይ እንደው ጠበቅ አድርገው አንድ ሁለት ነጥቦችን እንዲያክሉ የህግ አልባነትን በሀገሪቱ ከዚህ ቀደም ከታየው የበረታ ቀውስ መፈጠሩን ይገልጻሉ። እርሳቸው ስለሌሉ አንዳንድ የጽሁፏቸውን ጭብጦች ማንሳት ስላለብኝ ነው። እርሳቸው ወደ ስልጣን ከመምጣታቸው ጠቅላይ ሚኒስትር አብይን ነው የሚሉት ከመምጣታቸው ስድስት ወር በፊት ከነበረው እርሳቸው ከመጡ በኋላ በነበረው ስድስት ወር ውስጥ እጅግ የተጋነነ ቁጥር ያለው በተለያየ አገሪቱ ክፍል ቀውስ መብዛቱን ይገልጻሉ። የስልጣን ወይም ደግሞ ተጽዕኖ የማድረግ ክፍተት መፈጠሩን ሲገልጹ የደህንነቱ በጣም ቆይቶ ቆይተን እንመልከት የሚል አይነት አቀራረብን ይከተላል ይላሉ። ማሳያዎች አሉ። የቅርብ ጊዜው ጠቅላይ ሚኒስትሩን ለአደጋ ያጋለጠ መሆኑን ኋላ ጠቅላይ ሚኒስትሩ ራሳቸው ያመኑበት ቀደም ሲል የተለየ መረጃን ቢወጣ ያመኑበትን የመሰለ ጥቃት ወይም አደጋ የሚዳርግ እንቅስቃሴ ታይቷል እና የት ነበረ ያስብላል። የደህንነቱን ክፍል በጠቅላላው ሙሉ በሙሉን ላይቀበሉ ቢችሉ በተጨባጭ የሚያነሷቸውን ይህን መሰሉን መከራከሪያዎችስ እንዴት ይመለከታሉ? አይ እኔም ለዚህ በጣም የሚገርመኝ ነገር ከሁሉም ጋር አንዳንዴ አንዳንዱ ጋራም ሰው የምከራከረው በዚህ ነው። ምንድን ነበር የምንጠብቀው? ግን ዝም ብሎ ህዋት ስልጣኑን ለቆ በቃ ያውልህ ብሎ እንዲወጣ ነው የምንጠብቀው የነበረው? እንዲህ አይነት ለውጥ ሲመጣ በየቦታው ረብሻ እንደሚነሳና ጠብ እንደሚነሳ መገመት አንችልም? ከዚህ እኮ ወዲያ ያለን ምንድን ነው? አብዮት ነው። አብዮት ደግሞ እናውቀዋለን። ምን እንዳስከተለ እና ተቻለ መጠን በተቻለ መጠን በሰላም እንዲጓዝ ነው እና ይሄ ደግሞ በተቻለ መጠን ሁሌም በሰላም ይካሄዳል ማለት አይደለም፣ ግን በአመዛኙ ወደ ሰላም መሄዱ ነው እርምጃችን ወዴት ነው እየሄድን ያለ ነው በሚለው ላይ ነው። ስለዚህ እዚህም እዛም ተነሳ በኦጋዴን በምን ብንሄድ የተነሳው የእርስ በርስ ግጭት ሁሉ ከለውጡ ጋራ ተከትሎ የሚመጣ ወይ ለውጡን ለማቆም በሚሞክሩ ሰዎች ወይም ደግሞ ለውጡ ያልገባቸው ሰዎች ጋራ የሚያጋጭ መሆኑ ግልጽ ነው። ይሄ እኮ የምንገረምበትም ነገር አይመስለኝም። እንዲህ ባለው ሁነት ውስጥ ማለፋችን ግዴታ ነው ነው የሚሉት። እንዲሁም በአመዛኙ ጥሩ ነው፣ አልተደበላለቀም ወደሚለው ነው መሄድ ያለብን እንጂ ይሄማ ልክ ነው። ዝም ብሎ ትንሽ እንደው ላይ ላይ ለውጥ ቢሆን ይገባኛል። ብዙ ብዙ ብዙ ነገሮች እየተነቃቀሉ ብዙ ነገር በአንድ በኩል ደግሞ የምንደርሰው እዚህ በሀያ አምስት በገዛው ጊዜ በየቦታው ቦምብ ተቀብረዋል። አንዱም የዚህ የዘውግ ጥያቄ ነው። ማን ነው እሱን ያመጣው? የዚህ የዘውግ ግብት ነው። በየቦታው ተከልሎ ሰዎቹ ፈለጉ አልፈለጉ ምን ያስከትላል ወደፊት ወደሚለው ሁሉ እዚህ ውስጥ ሳይገባ ዝም ብሎ ብቻ በፖለቲካና ለመከፋፈል ተብሎ ተሰራ እና አሁን ይሄን ተረክበናል። የተረከብኑ እኮ ነገር ነው እና እሱን በተቻለ መጠን በሰላም እንዲሄድ ማድረግ ነው እንጂ ከረብሻና ከምን ልናመልጣ አንችልም። እና ለምንድን ነው አዲሱ መንግስት ላይ ለምንድን ነው ልክ እንደ ምክንያት ሆኖ የሚለጠፈው የመጣበት ስሩ ኬት እንደሆነ እያወቀን ሊገባ እያልቻለው። መልካም በጽሁፎም በኢትዮጵያ ጉዳይ እንክርዳዱን ከፍሬ ወይም ከስንዴው በሚል በቅርድፍ ነው የመለስኩት። ይህንንም በዚያም ጽሁፎ ጥቦችን እያነሱ እንዲህ እንዳሁኑ ይከራከራሉ። ለአድማጮች የተወሰነ የሁለት ወገን እይታዎችን ለማሳየት ያህል ነው። ታዲያ ጠንከር ያለው ክርክር በሌሎቹ የውይይት ተሳታፊዎችም እንዲቀጥል፣ መስፍን አንተም አንድ ጽሁፍ ጽፈሃል ኢትዮጵያ የዲሞክራሲያዊ ሽግግር ፍለጋ ቀደም ብዬ የጠቀስኩት ለተሃድሶና ለሽግግር ዘመን የፍኖተ ካርታ ጥቆማ ብለህ ነጥቦችን ታነሳለህ። በአጭሩ መጀመሪያ ብታስ ይዘን ይህ የፍኖተ ካርታ ጥቆማህ ምን አይነት መሰረታዊ አቅጣጫዎችን መከተል አለባቸው ነው የምትለው? አድማጮች፣ ውይይቱ ተጀመረ እንጂ አልተቋጨም። በነገው ምሽት ይቀጥላል። ለዛሬ ያልነውን ግን በዚሁ ማብቃታችን ነው። ያስተናገድናቸው አሉ አከበደና ሰላም፣ ደህና ደሩ። አሁን የትግርኛ ስርጭት ይቀጥላል።